የ55 ዓመቱ ዶክተር ጆን ፖምቤ ማጉፉሊ በታንዛኒያ ፖለቲካ እንግድ አይደሉም። ከጎርጎሮሳዊ 1977 ዓ ም አንስቶ የአብዮታዊው ቻማቻ ማፒንዱዚ በእንግሊዘኛ ምህጻሩ ሲሲኤም አባል ናቸው። የኬሚስትሪ መምህሩ በ1995 ዓ ም ለመጀመሪያ ጊዜ ለምክር ቤት አባልነት ተመርጠው የግንባታ ሚኒስትር ምክትል ሚኒስትርነትን ስልጣን ያዙ። ከአምስት ዓመት በኋላ ለግንባታ ሚኒስትር ሚኒስትርነት ተሹመው ለአምስት ዓመታት ያህል ከሰሩ በኋላ የመሬት የቤቶች ግንባታና የከተማ ልማት ሚኒስትር ሆኑ። በመቀጠል ለሁለት ዓመታት በእንስሳትና አሳ ሚኒስትርነት እስከ ጎርጎሮሳዊ 2010 ዓ ም ምርጫ ድረስ የቆዩት ማጉፉሊ ወደ ግንባታ ሚኒስትርነት ተመልሰው በዘንድሮ ምርጫ ወደ ፕሬዝደንትነቱ ስልጣን እስኪወጡ ታንዛኒያን አገልግለዋል። ለፕሬዝደንታዊ ምርጫ ሲወዳደሩ ባደረጉት ንግግርም ለታንዛኒያ ፖለቲካ ና አስተዳደራዊ ጉዳይ እንግዳ እንዳልሆኑ እንዲህ ነበር የገለጹት። ለፕሬዝዳንታዊ እጩነት እንድቀርብ የጠየቅኩት ለሙከራ ብቻ አይደለም። የምወዳደረው ለታንዛኒያ መስራትና ታንዛኒያውያንን ለማገልገል ስለምፈልግ ነው። የዚችን ሀገር ታሪክ አውቃለሁ። ከየት እንደመጣን፣ አሁን የት እንዳለን፣ እንዲሁም ወዴት እያመራን እንደሆነም አውቃለሁ። በደጋፊዎቻቸውም ሆነ በተቃዋሚዎቻቸው ማጉፉሊ በኪስዋሂሊ ጄምቤ ማለትም የስራ ፈረስ በመባል ይታወቃሉ ይቀጥላሉ። ቡልዶዘር የሚለው ቅጽልም በሕዝብ ዘንድ መታወቂያቸው ነው። ስራዎች በጥንቃቄ ካልተሰሩ አይረኩም፣ የጀመሩት ስራ ከዳር ሳይደርስም አይደክሙም ይሏቸዋል። በጃፓን መንግስት ድጋፍ ሊከናወን የነበረ የአዲስ መንገድ ግንባታ የጥራት ደረጃውን አያሟላም ብለው አግደዋል። የአካባቢውን የጥራት ደረጃ አልጠበቁም ያሏቸውን የመንግስት ሕንፃዎችም ማፈራረሳቸው ይነገራል። በሳቸው አመራር የተከናወነ አንድ የመንገድ ስራ ተጠናቆ ሲመረቅም ከተቃውሞ ፖለቲካ ፓርቲዎች ሳይቀር ውዳሴን አላጡም። የቻዴማ ፓርቲ መሪ ፍሪማን ሙቦዌ የየትኛውን ፓርቲ አባል ይሁን ዋናው ለታንዛኒያ የሚረባ ስራ ከሰራ ይወደሳል ይላሉ። በእኔ አመለካከት ልማት የየትኛውንም ፖለቲካዊ ርዕዮተ ዓለም አይከተልም። ከየትኛውን ፓርቲ ለታንዛኒያ አዎንታዊ ልማት ከመጣ የእኛን እውቅናና አድናቆት ያገኛል። በሌላ በኩል አንዳንድ የሀገሪቱ ዜጎች ማጉፉሊ ዘመነ ስልጣናቸውን የራሳቸውን ሀሳብ ሰዎች ላይ በመጫን ሊፈጁት ይችላሉ የሚል ስጋት አላቸው ደጋፊዎቻቸው ደግሞ የለም ሰውየው ከቃላት በላይ ሙስናን ከስሩ የሚነቅሉ የደነዘዘውን ኢኮኖሚ የሚያነቃቁ ሰርተው ማሳየት የሚችሉ ናቸው ሲሉ ይከራከራሉ ራሳቸው ማጉፉሊም በምርጫ ቅስቀሳቸው ወቅት ወደ ዝቅተኛው የህብረተሰብ ክፍል አኗኗር እንደሚመለከቱና ጥቅም ላይ ያለዋለ መሬት የሚከፋፈልበትን የእርሻው ዘርፍ የሚስፋፋበትን የአነስተኛ ነጋዴዎች ችግር የሚፈታበትን ከዚህም አልፈው የሰነፍ ባለስልጣናትን ቢሮ የሚያጸዱበትን መንገድ እንደሚፈጥሩ ቃል ገብተዋል። በተፈጥሮ ሀብት ብትታደልም ከድህነት ባልወጣችው ታንዛኒያ በርካታ የሀገሪቱ ዜጎች ጉዳያቸውን ለማስፈጸም ጉቦ መስጠታቸው የአደባባይ ምስጢር ነው። የህዝቡን ችግር ከስር መሰረቱ እንደሚያውቁ የሚናገሩት አዲሱ ፕሬዝደንት ማጉፉሊ እሳቸው እንደ መሲህ ከዚህ ሁሉ ሊታደጉት እንደመጡም ደጋግመው ተናግረዋል። ማጉፉሊ በጠንካራ ሰራተኝነታቸው የመታወቃቸውን ያህል ብዙዎች እሳቸው በችኮላ አሳለፏቸው በሚሏቸው አንዳንድ ውሳኔዎችም መንግስታቸውን ዋጋ እንዳስከፈሉ ይጠቅሳሉ። ለምሳሌ ትላልቅ የውጭ ሀገር አሳስጋሪ ጀልባዎች በሕገወጥ አሳ ማስገር ተግባር ላይ ተይዘዋል በሚል ባቀረቡት ክስ ፍርድ ቤት ህጋዊ መሆናቸውን ወስኖ የታንዛኒያ መንግስት ሁለት ነጥብ ስምንት ቢሊየን የታንዛኒያ ሽልንግ ለባለቤቶቹ እንዲከፍል አብቅተዋል። ማጉፉሊ ከሀገራቸውና ከውጪ የተለያዩ ሽልማቶችን አግኝተዋል። በሙያቸውም በርካታ መጻሕፍትንና የመጽሔት መጣጥፎችንም ጽፈዋል።